Start the conversation with your new audience today. Email sales at sbs.com.au. SBS Radio download the Madragon Namask Mulu program and date madam at the Michelin SBS.com.au slash Sam አቶ አበራ የማነ አብና ዶክተር የራስ ወርቅ አድማሴ የመላው ኢትዮጵያ ሶሻሊስት ንቅናቄ መይሶን አባልና በመይሶን ፖለቲካዊ እንቅስቃሴ ውስጥም የየድርሻቸውን ከፍተኛ ሚና ለድርጅታቸው ያበረከቱ ናቸው። መይሶን በ1966ቱ ኢትዮጵያ ሕዝባዊ አብዮት ወቅት ዋነኛ ከነበሩት ታጋይ የፖለቲካ ድርጅቶች ውስጥ አንዱ የነበረ ሲሆን በትግሉ ሂደትም በርካታ ታጋዮቹን አጥቷል። ለቀድሞ በትግል ላይ ለወደቁ ታጋዮቹም መታሰቢያ ይሆን ዘንድ በቅርቡ የሜይሶን ሰማዕታት በሚል ርዕስ አንድ የዝክረ መታሰቢያ መጽሐፍ በአባላቱ ለህትመት በቅቶ ወደ አንባቢያን እጅ መግባት ጀምሯል። የመጽሐፉ አዘጋጆች ከሆኑት ውስጥ ከአቶ አበራ የማናብና ዶክተር የራስ ወርቅ አድማሴ ጋር ተነጋግረናል የውይይታችን መነሻ የመይሶን ሰማዕታት መጽሐፍን ለማሳተም ለምን ተነሳሳችሁ ለመይሶን ለአባላቱ ለቤተሰብና ለኢትዮጵያውያን ምን ታሪካዊ ፋይዳ ይኖረዋል በሚል መጠይቅ ነው። ዶክተር የራስ ወርቅ በቀዳሚነት ምላሽ ይቻረዋል። የዚህ እንግዲህ ፋይዳው ዋነኛው ይህንን ለታሪክ ሰንዶ ማቆየት ነው። ይሄ የሆነውን በተጣራ መንገድ ትክክለኛ የሆነ መረጃ አሰባስቦ ያንን በጽሁፍ ሰንዶ የሰዎቹን ፎቶግራፎች እና የመሳሰሉውን ነገሮች እና የአሟሟታቸውንም ሁኔታ የሚገልጽ ለታሪክ ማቆየት ነው። ለታሪክ ማቆየት ስንል ለሚቀጥለው ትውልድም ማቆየት፣ እንደገና ደግሞ ለቤተሰቦቻቸው፣ ለልጆቻቸው፣ የአንዳንዶቹ ወላጆችም ካሉ ለወላጆቻቸው፣ ለጓደኞቻቸው፣ ለጓዶቻቸው ለነኚህ ሁሉ አንድ ተጨባጭ ሆነ የታሪክ ሰነድ ማቆየት ነው። ይሄ መደረግ የነበረበት እንደ እውነቱ ከሆነ ቀደም ብሎ ነበር። ነገር ግን እኛ አዘጋጆች ነን፣ ደራሲያን አይደለንም። ምክንያቱም ይህንን ያሰባሰብ ነው ከብዙ መነሻ ነው። ከጋዜጦችም ላይ፣ ከዘመዶቻቸው ላይ፣ አንዳንዶቹን ቃለ መጠይቅ አድርገን አንዳንዶቹ በጽሁፍ እንዲሰጡን አድርገን ያሰባሰብ ነው። ስለዚህ እኛ ደራሲያን ሳይሆን አዘጋጅ ነን። አዘጋጆቹ ይህንን ስናደርግ በጣም አድካሚ እና ፈታኝ ስራ ነበር። ፈታኝ የሆነበት አንዱም ስለዘገየ ነው። አቶ አበራ ሜሶን ሰማታት መጽሐፍ ላይ ለይተን ልንዘክራቸው የተነሳ ነው ህይወታቸውን የገበሩትን ብቻ ነው ይላል። በመስዋዕት የሆኑትን ጓዶች ብቻ ለማንሳት ለምን ወደዳችሁ? እንደርሶ በትግሉ ሂደት ውስጥ የነበራችሁ እና አሁንም በህይወት ያላችሁትን ወገኖች ለምን ለማካተት አልወደዳችሁም? ዋናው ምክንያት የዚህ ዝግጅቱ ይህንን የኢትዮጵያ አብዮት ሀምሳኛ አመት ምክንያት በማድረግ የነበረውን ሁኔታ ወደ ኋላ ተመልሶ ለማስታወስ እና በዚያን ወቅት ለዚህ ህዝባዊ አላማ ሲሉ ህይወታቸውን የሰዉትን ጓዶቻችንን ለማስታወስ ነው ይሄ የተነሳ። አሁን በእርግጥ ብዙ ሰው በህይወት የለም። ያለነው በዛን ጊዜ የነበር ነው እና አሁንም ድረስ ያለነው የተወሰኑ ሰዎች አለን። ግን አላማው አሁን በህይወት ስላለነው ሰዎች አደለም። ይሄ ማስታወሻ ነው። ቅድም ዶክተር ራስ ወርቅም ብሎታል። ስለታሪክ ያኔ ምን አይነት ሰዎች እነማን እንደነበሩ እና ምን ያህል መስዋዕትነት እንደተከፈለ ለማሳየት ስለሆነ ይሄ እንግዲህ ያለነውን ሰዎች እዚህ ውስጥ ማካተቱ አግባብ ሆኖ አልታየንም ለኛ። በዚህ ላይ ለመጨመር ከነኚህ ሰዎች ሌላ አንዳንዶች በእስር ቤት በምርመራ ላይ ከባድ ጉዳት ደርሶባቸው በኋላ ህይወታቸው ያለፉ አንዳንዶቹም ደግሞ ኖረው ያንን ጉዳት ያንን ግርፋት እና የመሳሰለውን መከራ አሳልፈው በኋላ የተወሰኑ አመታት ወይም አስርተ አመታት ድረስ ኑረው ያልፏሉ። የተለያየ አይነት መስዋዕትነት የከፈሉ ስለዚህ አንድ ጊዜ ወደዛ ውስጥ ከገባን ደግሞ ማለቂያ የለውም። ማለቂያ የለውም ማለት ብዙ ብዙ ሰው ነው፣ እና ይሄ እየተንሸራተተ ይሄዳል። አንድ ቦታ ላይ ማቆም ያስፈልግ ነበር እና የት ላይ እናቁመው የሚለውን ስንነጋገር በዛን ጊዜ ህይወታቸው የተቀጠፈ ገዳዎች በሌሎች ሰዎች እጅ የሞቱ ላይ እናቁመው በሚል የግዴታ ሆኖብን እሱን አደረግን። ወደፊት እንግዲህ ዌብሳይት አቋቁመናል እና እንደዚህ እንደዚህ ላሉት ደግሞ ክፍተት ሊኖር ይችላል። እኛም ሆን ወይም ደግሞ ሌሎች ሊቀጥሉበት ይችላሉ። የሚያግድ ነገር አይኖርም። በዚሁ ለማያያዝ ዶክተር የራስ ወርቅ መጽሐፍ እንደሚታወቀው ትግሉ ድሮ እንቅስቃሴው የነበረው መይሶን በኋላ ወደ መድረክ እስከሚወጣ ድረስ በህቡ ነበረ። እንቅስቃሴው የነበረውና በዛ ወቅት የተሰዉ ወገኖች እስካሁን ያሉበት የማይታወቁም አሉ በህቡ እንቅስቃሴ ስለነበረም በእውነተኛ ስማቸው የማይታወቁም አሉና እንደገናም በትናንሽ የትግል ቡድኖች ውስጥ ተቆራኝቶ ስለነበር እንቅስቃሴው ይካሄድ የነበረው፣ ያ ምን ያህል አዋኪ አድርጎታል የእናንተን ስራ? በህይወታቸው ያለፉትን ጓዶች ታሪክ አሰባስቦ ለማስቀመጥ እና ለመዘከር እስካሁን ምን ያህል ያህል ይሆናሉ ሳታገኟቸው ወደፊት ምናልባት በታሳቢነት በታካይነት በሚል ሳታጠናቀቁ የቀሩ ወገኖች ይኖራሉ እና ምን ያህል አዋኪ ነበር ጠቅላላ ሂደቱ ይህን መጽሐፍ ለማዘጋጀት? የመጨረሻው ገጽ ላይ የተዘረዘሩ ስሞች አሉ። ወደ አንድ አስራ አምስት ያህል ሰዎች ስማቸው ተገኝቶ የተገደሉበት ቦታ ተገልጾ፣ ቀኑም በአጠቃላይ ወሩ እንደዚህ ተገልጾ፣ ነገር ግን ዝርዝር ስለ ህይወት ታሪካቸው ያልተገኘላቸው አሉ። ከእነኝህ ሌላ ደግሞ ጭራሽ ሁኑ አሁን አንተ እንደጠየከን በመገደላቸውን የሜሶን አባል መሆናቸውን ያልታወቀ ሊኖሩ ይችላሉ። ምን ያህል ነው የሚለውን ለመገመት ያስቸግራል። ግን ቢኖሩም ጥቂት ነው የሚሆኑት። ምክንያቱም እኛ ዳሰሳ አድርገናል በየቦታው በእኛ አካባቢው የሞቱ ሰዎች መጀመሪያ ስማቸውን ለማግኘት ነው የሞከርነው ያንን በምናደርግ ጊዜ ለምሳሌ ቅጽል ስም ብቻ አሁን አንድ ጁና ትንሹ የሚል ተገኝቷል። ጁና ትንሹ የተሰዋ ነው ሰማት ነው ስሙን፣ እነኚህ ሰዎች የሰጡን ሰዎች የትግል አጋሮቹ እዛ አካባቢ በተለይ በድሬዳዋ በሐረር አካባቢ በቅጽል ስም መጥራት የተለመደ ስለሆነ ትክክለኛውን ስሙን አናውቀውም። ግን ጁና ትንሹ በሚለው ነው አሉ አሁን እንደዚህ ያሉ ነገሮችን ጁና ትንሹን መዝግበነዋል። ስሙ ትክክል ስም ቢመጣ ወደፊት ዌብሳይታችን ላይ ይገባል፣ ይታረማል ማለት ነው። ነገር ግን ፈጽሞ ፈጽሞ አባል መሆናቸው በህቡ የሚሰራ ድርጅት ስለነበረ የምንም የማይገኝ ጥቂት ሊኖሩ ይችላሉ። ግን በእኔ ግምት ግምት ነው ይሄ የራሴ ግምት ነው ጥቂት ነው የሚሆኑት፣ በርካታ አይሆኑም። በየአካባቢው ስለዳሰስን እና ስለሰበሰብን አቶ አበራ እንደሚታወቀው የካቲት ስድሳ ስድስቱ ህዝባዊ አብዮት ተቀጣጥሎ ከመሆን በፊት ነው የመኢሶን ስድስት አመት ቀደም ብሎ የተቋቋመ ድርጅት ነው። በአውሮፓ የመኢሶን አቋቋም እና በወቅቱ ይዞት አንግቦት የተነስቶት የነበረው ረታ አላማዊ የትግል እንቅስቃሴ ምን ይመስል ነበር? ለኢትዮጵያ የነበረው ህልም የድርጅቱ ዋነኛ ሮት አለም በወቅቱ ምን ነበር? እንዴት ተቋቋመ? በአብዛኛው መሶንን የመሰረቱት ሰዎች ከተማሪው ማህበር ውስጥ የወጡ ናቸው እና በተማሪው ማህበር ውስጥ በነበሩበት ጊዜ በስፋት በመንቀሳቀስ ጥናት በማጥናት ምርምር በማካሄድ የኢትዮጵያን ሁኔታ በየጊዜው ሂዳትሱ ስለነበረ፣ በተለይም ደግሞ በአውሮፓ እና በሰሜን አሜሪካ ያሉት ይህ ነፃነትም ጭምርና መረጃዎችንም እንደልብ ማሰባሰብ ምድር ስለነበራቸው የአገር ቤቱም ተጨምረበት የተማሪው እንቅስቃሴ በአጠቃላይ የኢትዮጵያን ሁኔታ በሚዳስስበት ጊዜ የተገነዘበው ነገር አንደኛ በኢትዮጵያ በብዙ መንገድ በኋላ ቀር ሀገር መሆኗል የኢትዮጵያ የብዙ ዓመታት የነፃነት ባለቤት የሆነች ሀገር ታሪክ ያላት ሀገር ብትሆንም እንኳን ህዝቧ ከድህነት ከራብ ከበሽታ ያልተላቀቀ እና በሀያኛው መቶ ክፍለ ዘመን ላይ ከሌሎች ከተመሳሳይ ሀገሮች ጋር ሲነጻጸር እጅግ ኋላ ቀራቀር መሆነዋል። ይህንን ነው የተገነዘበ። ከዚህም በመነሳት በወቅቱ በዓለም ላይ ለህዝቦች ነፃነት፣ ለሀገሮች ነፃነት፣ ለመብት እኩልነት፣ ለእድገት ሰፋፊ እንቅስቃሴዎች ይካሄዱ የነበሩበት በአፍሪካም ከኮሎኒያሊዝም ለመላቀቅ የሚደረገው ትግል የተፋፋመበት ጊዜ ነበረ። እና ከዚህ የተነሳ የኢትዮጵያ ተማሪዎች እንቅስቃሴ ነገሮችን በሚመለከትበት ጊዜ ለእንደዚህ አይነቱ እንቅስቃሴ ግንባር ቀደም መፍትኄ ሆነው የታየው በተራማጆቹ ሀገሮች ይካሄድ የነበረው አይነት ለውጥ፣ በሌላ አነጋገር በቻይና፣ በኩባ በተለይም ወደኋላ ስለሆነ የኩባ አብዮት የመጣው እና በተለያዩ ደግሞ የአፍሪካ ሀገሮች በመካሄድ ላይ የነበሩት እና አንዳንዶቹም የተጠናቀቁት የነፃነት ትግሎች ናቸው። እነዚህ ያሳደሩት ተጽዕኖ የዓለም አቀፉን የተራማጅ እንቅስቃሴ አካል እንዲሆን ነው ያደረገው የኢትዮጵያን ተማሪዎች። መይሶን በሚመሰረቱበት ጊዜ በ1960 ዓ.ም ገኖ የነበረው የዋት በዓለም ደረጃ የነበረውን ኋላ ቀር የነበረውን በአብዛኛው በምዕራብ አውሮፓ ስርዓት፣ በአሜሪካ ስርዓት መሰረት የነበረውን የፖለቲካ እና ማህበራዊ መዋቅር የመለወጥ ፍላጎት የተስፋፋበት ዘመን ስለነበረ የኢትዮጵያ ተማሪዎችም ይህንኑ አመለካከት ይዞ ነው ያደገው እና መይሶን ሲመሰረት እንዳልኩት መሰረቱ ከተማሪዎቹ ማህበር የወጣ ነው። ሰዎቹ በብዛት ይህንኑ ነገር ሲከታተሉ እና በዓለም አቀፍ ደረጃ በተደረጉ ትግሎችም ሲሳተፉ የቆዩ ሰዎችም ጭምር ስለነበሩበት ሲመሰረቱ መላ ኢትዮጵያ ሶሻሊስት ንቅና የመሰረቱበት ምክንያት ለሀገራቸው ለወደፊት ለኢትዮጵያ ሕዝብ ጥቅምና መብት የቆመ ሶሻሊስት አስተዳደር፣ ሶሻሊስት ስርዓተ ማህበር ለመገንባት በሚል ነው ተሰባስቦ የተደራጀ። ከዶክተር የራስ ወርቅ አድማሴና አቶ አበራ የማነብ ጋር ያካሄድ ነው ቃለ ምልልስ በዚሁ አልተቋጨም። በቀጣዩ ክፍለ ዝግጅታችን ስለ መኢሶን ከመድረክ ወደ ህቡእ ትግል ለመግባት ግድ መሰኘት፣ የመኢሶን ታሪካዊ አሻራዎችና የ1966ቱ አብዮታዊ የታሪክ ጠባሳን አንስተው ይናገራሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።